ኢትዮጵያ የተባበሩት መንግስታት የጸጥታ ጥበቃ ምክር ቤት ተለዋጭ አባል ለመሆን በአፍሪካ ህብረትና በተለያዩ የዓለም ሀገሮች በየግል የማግባባት ስራ ስታከናውን ቆይታለች። በአንጻሩ የሰብአዊ መብት ተማጓቾችና የተለያዩ ዓለም አቀፍ ተቋማት ኢትዮጵያ በሰብአዊ መብት ጥሰት የምትወግዝ አገር በመሆኗ ይህ ቦታ አይገባትም ሲሉ ሽንጣቸውን ገትረው ሲሟገቱ ነበረም። በመጨረሻ ግን በከፍተኛ ድምፅ መመረጧ ይፋ ሆኗል። በዚህ ጉዳይ ላይ የፖለቲካ ፓርቲዎችና የሰብአዊ መብት ተሟጋቾች ምን ይላሉ ብለን የተወሰኑትን አነጋግረናል። የመድረክ የወቅቱ ሊቀመንበር ፕሮፌሰር በየነ ጴጥሮስ፣ ፋይዳው ምንድን ነው የምለውን ስናይ አንደኛ የጸጥታ ምክር ቤቱም ራሱ እዚያ ውስጥ ይሄ ድምፅ የሌለ ቦታ ነው ቁጥራቸው ተገኝቶ እንግዲህ አስተያየት መስጠትም አልፎ አልፎ ይቻል እንደሆን ነው እንጂ ዋና ውሳኞቹ ቋሚዎቹ ናቸው። ስለዚህ ይሄ ብዙም ፋይዳ የሌለው ቦታ ላይ መቀመጥ ነው። እነዚህ ውሳኞቹ ምን የምሉትን ምን መክሩትን ለማዳመጥ ያስችል እንደሆን ነው እንጂ ይሄ ትልቅ እንደ ክብር የሚያሰጥ ሌሎቹ መድረስ አቅቷቸው ለኢትዮጵያ ብቻ የተሰጠም ተደርጎ እንደ ማጋንና ማስጮህ አስፈላጊም አይመስለኝም እና እንግዲህ መቼም የገጽታ ግንባታ ነው ብሎ ኢህአዴግና መንግስቱ እንደ ትልቅ ነገር ወስዶ ምናልባት ህዝቡ የዚህን እንደምታ ብዙም አይረዳውም በማለት ትልቅ ሹመት ነው፣ ኢትዮጵያ በከፍተኛ ደረጃ ታወቀች የሚል መልዕክት ይዘው እንደሚወጡ አውቃለሁ። የሚገርመው ግን በጣም የሚወገዘውን ከፍተኛ ደረጃም የሚያዋርዱትን የቀድሞ ኃይለ ሥላሴ በሊግ ኦፍ ኔሽንስ ሲናገሩ የነበረውንም ነው። ፎቶግራፋቸውን ሰሞኑን ብቅስ ያደርጉ አየው። እንግዲህ ምን ሰይጣን ነው ለራሱ ዓላማ ስል መጽሐፍ ቅዱስንም ይጠቅሳል የሚባለው። የኢራፓ ፕሬዚዳንትና የቀድሞ የውጭ ጉዳይ ሚኒስትር ባልደረባ አቶ ተሻለ ሰብሮ በበኩላቸው በሁለት እንመለከተዋለን አንደኛ፣ በምንም መልኩ የኢትዮጵያ ስም በዓለም ደረጃ በሚታይ መልኩ በመቶ ሰማንያ አምስት ድምፅ የተደገፈ የኢትዮጵያ ተወካይ በዚህ በተባበሩት መንግስታት የጸጥታው ምክር ቤት ተለዋጭ አባለት ወንበር የማግኘት ምርጫ አንድ መልካም ጅማሮ መልካም ምርት ነው። ይህንን ግን ቀዳዳ ተጠቅሞ ትክክለኛ ፍትህና ጸጥታን፣ ትክክለኛውን አንድነትንና ነፃነትን፣ ዲሞክራሲን ለማስፋት መድረኩን መጠቀም ይገባል ይላል ኢትዮጵያዊ ፓርቲ። እኔም እንደ መሪ መሪነት የሰብአዊ መብት ጉባኤ ሊቀመንበር አቶ ብዛየ ወንድሙ ተከታዩን አስተያየት ሰጥተውናል። የሀሳቡን የምሰጠው በሰብአዊ መብቶች ጉባኤ ስም አደለም፣ ያቱም ሰብአዊ መብቶች ጉባኤ በዚህ ጉዳይ ላይ ተነጋግሮ የያዘው አቋም ስለሌለ የምሰጠው አስተያየት የግሌንም ነው። ሀገሪቱ በዚህ ደረጃ ላይ መመረጧ እንደሚታወቀው ኢትዮጵያ በዓለም አቀፍም በአህጉርም ትልቅ ቦታ የነበራት ሀገር ናት። ስለዚህ ተገቢውን ቦታ ማግኘቷ የሚያስደንቅ አይደለም፣ እንደውም ሲያንሳት ነው። ይሁንና በሰብአዊ መብት አያያዝ በኩል አሁንም ከፍተኛ ችግር ያለበት ሀገር ነው። ሰመጉ እንደሚታወቀው ገለልተኛና ነጻ በሆነ የሚያቀርባቸው መግለጫዎች አንድ መቶ አርባ አንድ ልዩ መግለጫ ሰላሳ ስድስት መደበኛ መግለጫ እና ልዩ ልዩ ጋዜጣዊ መግለጫዎችን በማውጣት ያለው ሀገሪቱ ውስጥ ያሉ ሰብአዊ መብት ጥሰቶች ሲያሳይ ቆይቷል። አሜሪካንም ትሁን እነ ቻይና ቢሆኑ ከፍተኛ ሰብአዊ መብት ጥሰት የሚያደርጉ አገሮች ስለሆኑ በዚህ ውስጥ መካታቷ ምን የሚያስደንቅ ነገር አይሆንም የሚል አስተያየት ያለኝ ለዶች በለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም